ዓለምን ከቀየሩ የሩብ ምዕት ዓመታት ፈጠራዎች ውስጥ ማህበራዊ ድረገጾች ዋነኞቹ ናቸው። የዕለት ተዕለት ተግባቦትን ብቻ ሳይሆን የዓለምን ምጣኔ ሀብትና ፖለቲካ ላይ ተጽዕኖ የሚያሳድር ነገር ሆነው ተገኝተዋል። በኢትዮጵያም የማህበራዊ ድረገጽ ተጽዕኖ ፈጣሪዎች በፖለቲካዊና በማህበራዊ አስተሳሰብ ላይ ተጽዕኖ እየፈጠሩ እንደሆነ የቅርብ ጊዜ እውነታ ነው። እስቲ እናንተን ጠይቃችሁና በማህበራዊ ድረገጽ ላይ ያሉ የተጽዕኖ ፈጣሪዎችና የለውጥ አራማጆች ሚና ምን መሆን አለበት ብላችሁ ታምናላችሁ? ጸጋዬ ይታይ ስለሚባለው አሁን ላይ አብዛኛው ማህበረሰብ የሶሻል ሚዲያን በትኩረት ስለሚከታተል አብዛኞቹን ስንመለከት በፖለቲካው ቀውስ ምክንያት ናቸው። ብዙዎችን ስንመለከት ደግሞ እውነታውን ተከትሎ ነው እና ሚዛናዊ ፍርድ የሚሰጡ ናቸው። ስለዚህ በፖለቲካው ዘርፉ መፍትሄ የሚያገኙ እነሱ ናቸው ብዬ ገምታለሁ። ስለዚህ እነዚህ ሰዎች መሆን ያለበት የምገምተው እና መሆንም ያለበት ምንድን ነው ተጽዕኖ ፈጣሪነታቸው ለበጎ ተግባር ቢሆን ማለት ብሔርን ከብሔር ከማጋጨት አሁን ላይ ምንም በሚያውቀው ለአዲሱ ትውልድ የተዛባ ትርክትን ከመተረክ ጥሩ ጥሩ ጎኖችን እያመጡ ከሚያለያዩና ይልቅ አንድ የሚያደርጉነን ትርክቶች እያመጡ አስተማሪ የሆኑ ሀሳቦችን እያመጡ ሀገሪቱን ወደ ተሻለ ሁኔታ እንዲያሸጋግሯት የሚል እምነት ነው ያለኝ። ንግስት ዳኘው ይባላለው ማህበራዊ ሚዲያ ላይ ያሉ ሰዎች በሀገር ሰላም እንዲፈጠር ማድረግ ያለባቸው በቃ መጥፎ መጥፎ ነገሮችን እስካሁን የተሰሩትን እነዛን መናገር ምናምን ሳይሆን በቃ ካሁን በኋላ አንዱ ነን እንድንኖር ሰላም እንዲፈጠር እና በብሔር ሳይከፋፈሉ አንድነትን ፈጥረው እኩል እንድንኖር ማድረግ ነው ያለባቸው። አንዱ ሆኖ መስራት ነው ያለባቸው። ማለት ዘህሌ ናቸው ሲሉ ለሀገራቸው ሲሉ ለሀገር ይጠቅማል፣ ለወጣቱ ጠቃሚ ነው ብለው ያሰቡትን ነገር እነት ማስተላለፍ ነው ያለባቸው በሚዲያ ማለት ነው። ሰው ብዬ ነው ማስበው ነው ለትንሽ ማውባላለሁ በማህበራዊ ሚዲያ ብዙ ተከታይ ያላቸው ሰዎች ኃላፊነት በተሞላበት መልኩ መጽሐፍ አለባቸው እያስባለሁ። አንዳንዴ የግል ስሜታቸውን ከማንጸባረቅ ባሻገር የምጽፈው ነገር በሌላው ማህበራዊ ወይም ማህበረሰብ ላይ ምን ያክል ተጽዕኖ ሊያመጣ ይችላል። የሚጽፉት ነገር ደግሞ ምክንያታዊ መሆን አለበት። የሆነን ደጋፊ ለማስደሰት ተብሎ ሁልጊዜ ህዝባችንን ሞራሉን፣ ማህበራዊ ኑሮውን፣ አስተሳሰቡን በጣም የሚቃረኑ ከባህላችን ያፈነግጠው ነገሮች አውቀው እሰማለሁ። ስለዚህ በኔ እይታ እነዚህ ወንድሞች መጻፍ ያለባቸው ሁል ጊዜ እውነታን ተመርክዞ አንዳንዴ እውነታንም እንኳን የማጽፊበት አጋጣሚ ሊሆን ይችላል ህዝብን የሚያስቀይም ነው ካገኘሽው፣ ህዝብን ሊያስታርቅ በሚችል መልኩ፣ በተለይም የኢትዮጵያን ብሔራዊ ጥቅም ሊያስጠብቅ በሚችል መልኩ እና የህዝቦቿን ታሪካዊ አንድነት እና በጋራ አብሮ የመኖር ስሜት ያገናዘበ ቢሆን የበለጠ ጥሩ ነው ብዬ አስባለው። በኃላፊነት በኃላፊነት መስራት አለባቸው የሚል እሳቤ ነው ያለኝ። ሁላችሁም የማህበራዊ ድረገጽ ተጽዕኖ ፈጣሪዎች ህዝቦችን ወደ አንድነት የሚመሩ ነገሮችን የማበረታታት ኃላፊነት አለባቸው ብላችሁናል እና سجانا